በትግራይ ክልል የሚገኙ ተፈናቃዮችን ከክረምቱ በፊት ወደ ቀያቸው ለመመለስ እየሰራ መሆኑን መንግስት አስታወቀ። በአማራና በትግራይ ክልሎች ላሉ የይገባኛል ጥያቄዎች ዘላቂ እልባት ለመስጠት የተቋቋመው ኮሚቴ በተፈናቃዮች ላይ ቅድሚያ ሰጥተው እንደሚሰራ ጠቅላይ ሚኒስትሩ አስታውቀዋል። ችግሩን ለመፍታት ብሔራዊ ኮሚቴ ተቋቁሞ በመስራት ላይ መሆኑ አበረታች እንደሆነ ለአሜሪካ ድምጽ አስተያየታቸውን የሰጡ ፖለቲከኞችና ምሁራን ተናግረዋል። ይሁንና በአማራና በትግራይ ክልሎች ያለው ወቅታዊ ጉዳይ በታቀደው ተግባር ፈተና እንደሚሆን የባይቶና ፓርቲ አመራር አባል አቶ ተስፋይ ንጉስ ገልጸዋል። በአዲስ አበባ ዩኒቨርሲቲ የህግና ሰብአዊ መብት መምህር የሆኑት ዶክተር ሲሳይ መንግስቴ በበኩላቸው ሁለቱ ክልሎች አሁን ባሉበት ሁኔታ ኮሚቴው ስራውን ማስቀጠል እንደሚችልም እምነታቸውን አስታውቀዋል። ኬኔዲያ ባተ ዝርዝር ዘገባ አለው። በአማራና ትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት ባለፈው ሳምንት መጨረሻ አስታውቋል። ብሔራዊ ኮሚቴው እስካሁን የተፈጸሙና ሊፈጸሙ ሲገባቸው የዘገዩ ጉዳዮችን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የሁለቱ ክልሎች ርዕሰ መስተዳድሮች በተገኙበት መገምገሙን በመንግስት ስር ያሉ ብዙሀን መገናኛዎች ዘግበዋል። የማንነትና የይገባኛል ጥያቄ ያለባቸው አካባቢዎች ፖለቲካዊ፣ ማህበራዊ ና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ሊፈቱ እንደሚገባ ስምምነት ላይ መደረሱም በዘገባው ተመልክቷል። ተፈናቃዮችን በአጭር ጊዜ ወደ ቀያቸው የመመለስ ጉዳይ ቅድሚያ ተሰጥቶት በሚፈጸምበት አግባብ ላይ መተማመን ላይ መደረሱም ተጠቁመዋል። ጠቅላይ ሚኒስትር አብይ አህመድም ከትግራይ ክልል የህብረተሰብ ተወካዮች ጋር ባደረጉት ውይይት ይህንኑ አበክረው ገልጸዋል። ኮሚቴ ተቋቁሞ አቶ ጌታቸው ያለበት አቶ አረጋ የአማራ ክልል ፕሬዝዳንት ያለበት ከፌዴራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የእኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ መቶ ፐርሰንት ቤታቸው እንዲመልሱ ነው። በአከራካሪ ቦታዎች ላይ የፌዴራሉ መንግስት የጸጥታ ኃይሎች ብቻ እንደሚኖሩ የገለጹት ጠቅላይ ሚኒስትሩ ከእነዚህ አካባቢዎች ተፈናቅለው ትግራይ ክልል የሚገኙ ተፈናቃዮች በማንኛውም ሰዓት ወደ ቀያቸው መመለስ ከፈለጉ መንግስት ለማስፈጸም ዝግጁ መሆኑንም ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የባይቶና ፓርቲ የውጭ ጉዳዮች ኃላፊ አቶ ተስፋይ ንጉስ ችግሩን ለመፍታት ኮሚቴ መቋቋሙን በአዎንታዊነት እንደሚመለከቱ ገልጸው ከኮሚቴው ስለሚጠብቁት ተግባር ተከታዩም ብለዋል አሁን የኮሚቴው መቋቋም በዛ ደረጃ መቃወም አንቃወምም፣ ማለት ነገሮችን በሁለቱም ክልሎች ያሉ የይገባኛል ጥያቄዎችን በሰላማዊ መንገድ ለመፍታት በሚደረገው ጥረት ራሱን አስተዋጽኦ ሊያደርግ ይችላል ብለን እናምናለን። ነገር ግን አሁን እኛ ያን ያለነው ተፈናቃዮችን ወደ አካባቢውን ወደ ቀያቸውን ሲመለሱ የጸጥታ እና የደህንነት ዋስትና ይኖራቸዋል ወይ የሚለው ትልቅ ጥያቄ ነው ማለት ነው። በምዕራብና በደቡብ ትግራይ ያሉ ህዝቦችም አሁንም ቢሆን የደህንነት ስጋት እንዳላቸው ነው በተጨባጭ እያየን ያለ ነው ማለት ነው። ስለዚህ ይሄ ስጋት አለን ማለት ነው። ስለዚህ አሁን ከፕሪቶሪያ ስምምነቱን ጀምሮ ማለት ነው እነዚህ አካባቢዎች ኮንተስትድ ኤሪያ ብለው ወይም ደግሞ አከራካሪ ብሎ ነው የሚጠፍታቸው እና ከዛን ጀምሮ እነዚህ ቦታዎች በሕገ መንግስቱ መሰረት እንደሚፈቱ እና ግዛቱም ሆነ ተፈናቃዮችን በሕገ መንግስቱና በስምምነቱ መሰረት በፍጥነት እንዲመለሱ ነው የኛ ኤክስፔክቴሽን የነበረው ማለት ነው። አሁን ምናልባት አሁን የተቋቋመው ኮሚቴ እነዚህን እኛ የምናስባቸው እና በስምምነቱ መሰረት የሰፈሩ ጉዳዮችን ለማስፈጸም የሚረዳ ከሆነ እኛ በዛ በኩል ብዙም ችግር የለብንም። የኮሚቴውን መቋቋም አበረታች ሲሉ የገለጹት በአዲስ አበባ ዩኒቨርሲቲ የሕግና ሰብአዊ መብቶች መምህ ምርምር ዶክተር ሲሳይ መንግስቴ በበኩላቸው ተከታዩን አስተያየት ሰጥተውናል። ይሄ ስራ ምን ያህል መደራጅነት ችግሩን ይፈታዋል የሚለውን እንግዲህ በሂደት ነው የምናየው። ከአሁኑ እርግጠኛ ሆኖ መናገር አይቻልም። ግን በዚህ ደረጃ መታየቱና ኮሚቴ ስራዬ ብሎ ተቋቁሞ ችግሩን ለመለየት ከዚያ ነው ለማመንጨት ምገምሩ አበረታች ተደርጎ ሊወሰድ ይችላል። ክቡር ጠቅላይ ሚኒስትሩ የትግራይ ክልል ተወካዮችን ሰብስበው ባናገሩበት ወቅት ከነገ ጀምራችሁ ወደ ቦታችሁ መመለስ ትችላላችሁ። የደህንነት ችግሩን እኛ ኃላፊነቱን እንወስዳለን። መከላከያ አለ፣ ፌዴራል ፖሊስ አለ የሚል ግልጽ የሆነ መልእክትም አስተላልፈዋል። ስለዚህ ከዚህ የምንገነዘበው ነገር የትግራይ ፖለቲከኞች እንደሚሉት እነዚህ አካባቢዎች ወደ ትግራይ ይመለሳሉ የሚል አይነት ሳይሆን ተፈናቃዮቹ ግን ሊመለሱ እንደሚችሉ፣ የሁለቱም ወገን ታጣቂዎች እነዚህ ቦታዎች ላይ እንደማይኖሩ፣ ከዚህ በኋላ መከላከያ ሙሉ ኃላፊነት እንደሚወስድ የሚያረጋግጥ ማብራሪያ ነው የሰጡት። ጠቅላይ ሚኒስትሩ። ሁለተኛ የሕዝቦችን ፍላጎትና ስሜት ታሳቢ ያደረገ ዘላቂ መፍትሄ የማምጣት ጉዳይ ደግሞ በኮሚቴውም አጥንቶ ያቀርባል። አስፈጻሚው ተገቢ ትኩረት ሰጠው ማለት ችግሮቹን በዘላቂነት ለመፍታት የሚያስችል ምቹ ሁኔታ ብሔራዊ ኮሚቴው በሚያከናውናቸው ተግባራት ላይ በአማራና በትግራይ ክልሎች ያለው ወቅታዊ ሁኔታ ስለሚኖረው ተጽዕኖም አስተያየት ሰጪዎቹ ሀሳባቸውን አንጸባርቀዋል። የባይቶና ፓርቲ የውጭ ጉዳዮች ኃላፊ አቶ ተስፋይ ንጉስ የክልሎቹ ወቅታዊ ሁኔታ ለታቀደው ተግባር ፈተና እንደሚሆን ይገልጻሉ። በአማራ ክልልም ያለው የጸጥታ ችግር በምዕራብ ትግራይም ኢቭን ማለት ነው። ማለት ከፌዴራል መንግስት ሀይላት ውጭ ያሉ ሀይሎችም አሉ ማለት ነው። በሌላ በኩል የፕሪቶሪያ ስምምነትም የሚቃወሙ ሀይሎች አሉ ማለት ነው። ማለት በኤርትራ መንግስት ጀምረ ሌሎች የታጠቁ ሀይሎችም ማለት ነው። የጊዜው አስተዳደሩም በትግራይ ክልል ያለውም እንደዛ የማድረግ የሕግም ሆነ ሌሎች አቅሞች ማለት ነው ወይ ሌጅትሜሲ የሚጎለው ይመስለኛል። ማለት ከችግሩ ውስብስብነት አንጻር ማለት ነው። በአማራ ክልልም ያለው አመራር ስናየው በጦርነት የተወጠረ ክልል ነው። እንደ አመራርም ተመሳሳይ አቋም ያላቸው አይመስለኝም፣ በጉዳዩ ላይ ማለት ነው። በትግራይም በተመሳሳይ ማለት ነው። አመራሩ በራሱ ውስጣዊ ችግር ተወጥሮ ያለ አመራር ነው ያለው። በጉዳዩ ላይም ተመሳሳይ አቋም አላቸው የሚል እምነት የለኝም። ስለዚህ እነዚህ ነገሮች እንደማምራቸው እንቅፋት ሊሆኑ ይችላሉ የሚል እምነት አለኝ። ዶክተር ሲሳይ መንግስቴ በበኩላቸው ሁለቱ ክልሎች አሁን ባሉበት ሁኔታ ኮሚቴው ስራውን ማከናወን ይችላል ባይናቸውም ትግራይ ክልልም ጊዜ አያስተዳደርም ቢሆን ችግር ውስጥ ካለ ድረስ ዝም ብሎ የሚመለከት አይሆንም፣ ያገባዋል። የአማራ ክልልም በሰታ ችግር እየታመሰ እንዲሆን ዞሮ ዞሮ አስተዳደሩ ስላለ ከፌዴራል መንግስት ጋር በመነጋገር የእነዛም ጉዳይ ሌላ ትኩረት የሚፈልግ ጉዳይ ስለሆነ ሁልጊዜ እያወዛገበ መቀጠል ስለሌለበት የሶስቱ ጥምረት፣ የፌዴራል መንግስት እና የሁለቱ ክልሎች ባለስልጣናት ያሉበት ኮሚቴም ስለሚሆን ተቀናቸው ማስኬድ የሚቻል ይመስለኛል። ዞሮ ዞሮ ፖለቲካውን ከሆነ ይሄኛው ኖረም አልኖረም ጥያቄው የነበረ የቆየ ስለሆነ መፍትሄ የሚፈልግ ጉዳይ ነው። ጊዜው የተመቸ ነው ባይባልም፣ ዞሮ ዞሮ ግን ሌላ ችግር ሆኖ መቀጠል ስለሌለበት አንዱ አካል ችግሮችን ከመ ጥራፊያ ዘዴ በመቶ ሺዎች የሚቆጠሩ ዜጎች በሰሜን ኢትዮጵያው ጦርነት ወቅት መንግስት አከራካሪ ከሚላቸው አካባቢዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመለክታል። የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን በበኩሉ በአማራና በኤርትራ ኃይሎች ተይዘዋል ካላቸው ስፍራዎች ተፈናቅለው በክልሉ የሚገኙ ተፈናቃዮች ቁጥር ከአንድ ሚሊዮን በላይ መሆኑን ገልጿል። ተፈናቃዮች ከቀጣዩ የክረምት ወቅት በፊት ሙሉ በሙሉ ወደ ቀያቸው መመለስ እንዳለባቸው የተናገሩት ጠቅላይ ሚኒስትር አብይ የአከራካሪ አካባቢዎች የይገባኛል ጥያቄ በቀጣይነት በህዝበ ውሳኔ እልባት እንደሚያገኝ ከክልሉ የህብረተሰብ ተወካዮች ጋር በነበራቸው ውይይት ላይ በድጋሚ አንስተዋል። የዩናይትድ ስቴትስ ኢንቴሊጀንስ ማህበረሰብ በቅርቡ ባወጣው የፈረንጆቹ 2024 ዓመታዊ የስጋት ግምገማ ሪፖርቱ በሰሜን ኢትዮጵያ ያልተፈቱ የግዛት ጉዳዮች ዳግም ግጭት እንዲቀሰቀስ ሊያደርጉ ይችላሉ ሲል አስጠንቅቋል። ለአሜሪካ ድምጽ kenedia ɓa ta a dis a baban